buat umasa hordfu dande san በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ጥቅምት 5 2017 ዓ ም መሰናዷችን ጀምሯል። ይህ የአሜሪካ ድምጽ ነው። ኮሪያን መሪያቸውን ለመምረጥ የሰዓታት እድሜ ይቀራቸዋል። የማጭበርበር አድራጎቶችን ለመከላከል ከቻል ምክንያቱም ማጭበርባሪዎች ስለሆኑ በከፍተኛ ደረጃ እናሸንፋለን። የምርጫውን ምሽትም ከዚያም የሚቀጥሉትንም ቀናት እንዳመጣጣቸው እናስተናግዳቸዋለን። ይህን ለማድረግ አቅሙም እውቀቱም አለን። አስፈላጊውን ትኩረት ለመስጠትም ተዘጋጅተናል። እጩ ተፎካካሪዎቹ የመጨረሻውን ጥረታቸውን በማድረግ ላይ ይገኛሉ። የምሽቱ አብይ ሰዓት እንዲሁም ደግሞ ረዥሙን ሰዓት የሚወስደው ክፍል ይህ የዩናይትድ ስቴትስ የምርጫ መርሃ ግብር ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው አብሬያችሁ የምቆየው ኤደን ገረመው ነኝ። ስርጭቱን በማቀናበር ከዚህ ከስቱዲዮ ኤልያስ አስማረ አብሮን ያመሻል። ጽዮን ግርማ ዋና አዘጋጇ ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የባልደረቦቻችን ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ እዚህ ስቱዲዮ አላ ከበደ ከዓለም ዙሪያ የተሰባሰቡት ዜናዎችን ወደ እናንተ ለማድረስ ይገኛል። ወደ ዘው ነው የምናልፈው። ጤና አስጥልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን ትራምፕና ሐሪስ ከምርጫው ቀን አስቀድሞ የመጨረሻውን የምረጡኝ ዘመቻ ጥረታቸውን ቀጥለዋል። ከነቢዩ መሐመድ የካርቱን ስዕል ጋር የተያያዘ የሽብር ጥቃት ወንጀል ጉዳይ ፓሪስ ውስጥ መታየት ጀመረ። የጀርመናዊ ውጭ ጉዳይ ሚኒስትር በኪየቭ ጉብኝታቸው ዩክሬይንን መደገፋቸውን እንደሚቀጥሉ ተናገሩ የሚሉት ይገኙበታል። ትራምፕና ሀሪስ ከምርጫው ቀን አስቀድሞ የመጨረሻውን የምረጡኝ ዘመቻ ጥረታቸውን ቀጥለዋል። አሜሪካውያን ቀጣዩን ፕሬዚዳንታቸውን ለመምረጥ በነገው ዕለት ድምጻቸውን በሚሰጡበት ፕሬዚዳንታዊ ምርጫ የሁለቱ ዋና ዋና ፓርቲ እጩዎች ዶናልድ ትራምፕና ካማል ሀሪስ አሁንም በምርጫው ሂደት እንደተናነቁ መሆናቸውን ትንበያዎች እያመላከቱ ነው። ካማላ ሀሪስ የመጨረሻ ቀን ዘመቻቸውን ወሳኝ ከሚባሉት ሰባት ግዛቶች አንዷ በሆነችው የምሽጋን ክፍለ ግዛት ሲያደርጉ፣ ትራምፕ በበኩላቸው በፔንስልቬንያ፣ ሰሜን ካሮላይና እና በጆርጂያ ክፍለ ግዛቶች አድርገዋል። ከነቢዩ መሐመድ የካርቱን ስዕል ጋር የተያያዘው የሽብር ጥቃት ወንጀል ጉዳይ ፓሪስ ላይ መታየት ጀምሯል። ፈረንሳይ ውስጥ የሁለተኛ ደረጃ ተማሪዎቹን ስለ ንግግር ነጻነት በሚያስተምርበት ወቅት የነቢዩ መሐመድን የካርቱን ምስል ካሳየ በኋላ በአንድ እስላማዊ ጽንፈኛ በስለት ተቀልቶ በተገደለው መምህር ሳሙኤል ፓቲ ላይ በተፈጸመው ወንጀል ተሳትፏል በሚል የተጠረጠሩ ስምንት ሰዎች ጉዳይ መታየት ጀምረዋል። የዛሬውም ችሎት ውሎ በርካታ ፖሊሶች በተሰማሩበት ጥብቅ ፍተሻና ቁጥጥር መከናወኑ ነው የተዘገበው። ይበንዲ እንዳለ በአሁኑ ወቅት በእስር ላይ ከሚገኙት ተጠርጣሪዎች መካከል አምስቱ ከሰፊ የመስታወት ሳጥን ውስጥ እንዲቀመጡ ሲደረግ፣ የተቀሩት ሶስቱ ደግሞ ተከሳሾቹ ከሚቀመጡበት ስፍራ በቁጥጥር ስር ሆነው ቀርበዋል። ከተከሳሾቹ አራቱ የጂሃድ መልእክት ሲያስተላልፍ በነበሩ በማህበራዊ ሚዲያዎች ላይ ከነፍሰ ገዳዩ ጋር ይወያዩ ነበር በሚል የሽብር ወንጀል ነው የተጠረጠሩት። ይሁንና መምህሩ ለመግደል መምህሩን ለመግደል የተፈጸመውን ሴራ በተመለከተ የምናውቀው ነገር አልነበረም ሲሉ አስተባብለዋል። በሌላ በኩል ከፓሪስ ከተማ ወጣ ብሎ ከሚገኘው ትምህርት ቤቱ አቅራቢያ የተፈጸመውን መምህር ፓቲን አስደንጋጭ ግድያ ተከትሎ በርካታ ትምህርት ቤቶች ለመታሰቢያ በስሙ ተሰይመዋል። እንደ አውሮፓውያን የዘመን አቆጣጠር ጥቅምት 16 2020 መምህሩን የገደለው ከሩሲያ የቸቼን ክፍለ ግዛት የሆነው የ18 ዓመቱ ነብሰ ገዳይ በጊዜው በፖሊስ ጥይት ተደብድቦ ነው የተገደለው። የጀርመናዊ ውጭ ጉዳይ ሚኒስትር በኪየቭ ጉብኝታቸው አገራቸው ዩክሬን መደገፏን ተቀጥላለች አሉ። ከዩክሬን መሪዎች ጋር ተገናኝተው ለመነጋገር በዛሬ ዕለት ወደ ኪየቭ ያቀኑት የጀርመናዊ ውጭ ጉዳይ ሚኒስትር አናሌና ቤርኮቭ አገራቸው ዩክሬንን መደገፏን እንደምትቀጥል በመግለጽም ቃል ገብተዋል። ቤርቦክ አክለውም የሩሲያ አየር ድብደባ አይሎ ወደ ክረምቱ በዘለቀበትና ሰሜን ኮሪያ ለሞስኮ የምትሰጠውን ወታደራዊ ድጋፍ ተጨማሪ ስጋት እየደቀነ ባለበት በዚህ ወቅት ዩክሬን ከመቼውም የበለጠ ድጋፍ ያስፈልጋታል ብለዋል። ዩክሬናውያን እየተፈጸመባቸውን የጭካኔ ድርጊት በሰብአዊነትና በምንሰጠው ድጋፍ እየመከትን ክረምቱን መሻገር ብቻ ሳይሆን አገራቸውንም እንዲያተርፉ ጭምር እናግዛቸዋለን፣ ያሉት በድፍን አውሮፓ ለምንገኝ ለሁላችንም ነጻነት እየታገሉ ነውና ብለዋል። ይህ እንዲህ እንዳለ የሩሲያ ኃይሎች ሌሊቱን በበርካታ የዩክሬን አካባቢዎች ላይ ካነጣጠሯቸው ቁጥራቸው 80 የሚደርስ ሰው አልባ አውሮፕላኖች ውስጥ 50 ያህሉን ዩክሬን የዩክሬን አየር መከላከያ መጥቶ መጣሉን የአገሪቱ ጦር ሰራዊት አስታውቋል። ሰው አልባ አውሮፕላኖቹ ተመቶ የወደቁት በቼርካሲ፣ ቸርንሂቭ፣ ኬርሰን፣ ኪሮቮዳ፣ ኪቭ፣ ሚኮላይቭ፣ ኦዴሳ፣ ሱሚና ዘሂቶሚር መሆኑን የዩክሬን አየር ኃይል አክሎ አመልክቷል። የሩሲያ መከላከያ ሚኒስትሩ በበኩሉ በዛሬ ዕለት ከሩሲያ ድንበር አቅራቢያ ከሚገኘው የቤልጎሮድ ግዛት አቅራቢያ አንድ የዩክሬን ሰው አልባ አውሮፕላን መጥቼ ጥያለሁ ብሏል። በመጨረሻም አፍቃሪ አውሮፓ የሞልዶቫ ፕሬዚዳንት ሳንዱ ለሁለተኛ ዙር በተካሄደው ምርጫ አሸንፈዋል። የሞልዶቫ ፕሬዚዳንት ማያ ሳንዱ በትላንትናው ፕሬዚዳንታዊ ምርጫ ሲያሸንፉ ሳንዱ የአውሮፓ ሕብረት አባል ለመሆን የእጩነት ስፍራ ለተሰጣት አገራቸው ወሳኝ መሆኑ በተነገረለት ምርጫ በሩሲያ የሚደገፉትን ተቃዋሚን አሌክዛንደር ቶስያ ጎሎን ለሁለተኛ ዙር በተካሄደ ምርጫ አሸንፈው ነው። ሙሉ በሙሉ በሚባል ደረጃ የመራጩ ድምፅ መቆጠሩ በተገለጸበት የሞልዶቫ ማዕከላዊ ምርጫ ኮሚሽን ሳንዱ ከአጠቃላዩ ድምፅ የ55 በመቶውን በማግኘት ማሸነፋቸውን ይፋ አድርገዋል። ተቀናቃኛቸው ኮስቱያ ጋንሎ በአንጻሩ አርባ አምስት በመቶ ሆን የመራጭ ድምጽ ብቻ ማግኘታቸውን ነው ያስታወቀው። ምንም እንኳ ምርጫው በሩሲያ ጣልቀ ገብነት፣ በመራጭ ድምጽ መጭበርበርና በመራጮች ላይ የማስፈራራት ድርጊት ተፈጽሟል የሚሉ ክሶች ቢመሰረትም ሳንዱ ማሸነፍ አገራቸው የአውሮፓ ሕብረት አባል ለመሆን ያሳደረችውን ተስፋ የሚያንሰራራ ነው ተብለዋል። ክብራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተያዘ ክፍለ ጊዜ ዚህ ላይ ያበቃ። መልካም ምሽት። thank <laughs> you የሰዓቱን የዓለም ዜናዎችን ያደረሳችሁ አላ ከበደ ነበር። እናመሰግናለን። ለምሽቱ የዩናይትድ ስቴትስ ምርጫን የተመለከቱ ዘገባዎችን ይዘን ነው የምንዘልቀው። ነገ አሜሪካውያን መሪያቸውን ይመርጣሉ። እያስተናገድኳችሁ የሚቆየው ኤደን ገረሙ ነኝ። ኤልያስ አስማራ ስርጭቱን በማቀናበር፣ ጽዮን ግርማ በዋና አዘጋጅነት፣ አበባየው ገበያው የዌብ እና ማህበራዊ ድረገጽ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር። አሜሪካውያን ነገ ማክሰኞ ፕሬዚዳንታቸውን ይመርጣሉ። በምርጫው ምክትል ፕሬዚዳንት ካማላ ሀሪስና የቀድሞ ፕሬዚዳንት ዶናልድ ትራምፕ ተቀራራቢ በሆነ የመራጭ ድጋፍ የበረታ ፉክክር በማድረግ ላይ ይገኛሉ። በመሆኑም የምረጡኝ ዘመቻዎቻቸው የምርጫውን ውጤት ሊወስኑ ለሚችሉ እሰጥ አገባዎች እየተዘጋጁ ናቸው። የአሜሪካ ድምጿ ቬሮኒካ ኤግሊሲያስ ያጠናቀረችውን ዘገባ ቆንጅት ታዬ እንደሚከተለው አጠናቅረዋለች። የሪፐብሊካን ፓርቲ ዕጩ የቀድሞ ፕሬዚደንት ዶናልድ ትራምፕ በዚሁ ዓመት ውስጥ ለበርካታ የዜና ማሰራጫዎች በሰጡት ቃል ፕሬዚደንታዊ ምርጫው ጥቅስ ሀቀኛ ፍትሃዊና ነፃ ከሆነ ውጤቱን እቀበላለሁ ሲሉ ተደምጠው ነበር። የምርጫው አስፈጻሚ ባለስልጣናትም ሂደቱ ፍትሃዊ እና ደህንነቱ የተጠበቀ እንደሚሆን እንደሚተማመኑ ተናግረዋል። ይሁን እንጂ የቀድሞ ፕሬዚደንት ተቀናቃኞቻቸው የማጭበርበር አድራጎት መፈጸማቸው አይቀርም የሚል ስጋት እንዳላቸው ደገምገም አድርገው እየተናገሩ ነው። የማጭበርበር አድራጎቶችን ለመከላከል ከቻል ምክንያቱም ማጭበርባሪዎች ስለሆኑ በከፍተኛ ደረጃ እናሸንፋለን። ምክትል ፕሬዚደንት ካማላ ሃሪስ በቅርቡ ለኤንቢሲ ቴሌቪዥን የዜና አቅራቢ ሄሊ ጃክሰን በሰጡት ቃለ መጠይቅ ትራምፕ በምርጫው ቢሸነፉና የምርጫውን ውጤትን ሊቀለብሱ ቢሞክሩ ቡድናቸው ዝግጁ መሆኑን ተናግረዋል። የምርጫውን ምሽትም ከዚያም የሚቀጥሉትንም ቀናት እንዳመጣጣቸው እናስተናግዳቸዋለን። ይህን ለማድረግ አቅሙም እውቀቱም አለን። አስፈላጊውን ትኩረት ለመስጠትም ተዘጋጅተናል። የሪፐብሊካን ፓርቲው ብሔራዊ ኮሚቴ ብርቱ ፉክክር በሚደረግባቸው ግዛቶች የምርጫ ተአማኒነት መርሃ ግብር የተባለ አካል አደራጅቷል። ጠበቆቻቸው በምርጫ ደንቦች ላይ የተፈጸሙ የማዛባት አድራጎቶች ያሏቸውን አስመልክተው ከመቶ የሚበልጡ ክሶችን ያስገቡ ሲሆን ብዙዎቹን ፍርድ ቤቶች ውድቅ አድርገውባቸዋል። በዲሞክራቶቹም በኩል የበኩላቸውን የሕግ አቤቱታዎች ያቀረቡ ሲሆን የጆርጂያ ግዛት የምርጫ ውጤቶችን ማረጋገጫ እንዲዘገይ የሚያደርግ ተግባር ቢፈጸም በሚል ለመከላከል የክስ ዶሴ ከፍተዋል። ታዲያ እንደ ዘንድሮ ባለ እጅግ ተቀራራቢ በሆነ የመራጭ ድጋፍ የሚካሄድ ምርጫ የፍርድ ቤት ሙግት እንደሚኖር የሚጠበቅ ነው። ተንታኞች እንደሚሉትም በአብዛኛው ሙግቶቹ የሚነሱት እጩዎቹ እጅግ ተቀራራቢ በሆነ የመራጭ ድጋፍ በሚወዳደሩባቸው ግዛቶች ነው የሚሆነው። ባይ ፓርቲዛን ፖሊሲ ሴንተር የተባለው የሁለቱም ፓርቲዎች ህብረት የፖሊሲ ማዕከል የዲሞክራሲ ተንታኝ የሆኑት ማይክል ቶርኒንግ ሲያስረዱ በምርጫ ጣቢያዎች የተሰጡት ድምፆች በአግባቡ ተይዘዋል ወይ አልተያዙም? የሚሉ ጭቅጭቆች ብዙ ጊዜ እንደሚነሱ እናውቃለን። ከምርጫ በኋላ ደግሞ ይህ መራጭ ድምፅ መስጠት ይችላል፣ በጊዜ የድምፅ መስጫ ካርድ ድምፅ መስጠት ይገባል፣ እነዚያ ድምፆች መቆጠር አለባቸው፣ የሚሉ ጥያቄዎች ይነሳሉ። የሆነ ሆኖ የማጭበርበር ተግባር ተፈጽሟል በሚል አቤቱታ የሚያስገባ ማስረጃውን ለማቅረብ ዝግጁ መሆን አለበት ሲሉ የህግ ጉዳይ አዋቂዎች ያስጠነቅቃሉ። ሮበርት ግራሲ ቀድሞ በፔንሲልቬንያ ክፍለ ግዛት በዳኝነት የሰሩ ናቸው። በአሁኑ ጊዜ ኪፕ አወር ሪፐብሊክ ሪፐብሊካችንን እንጠብቃት የተባለ ከፓርቲ ወገንተኝነት ነጻ የሆነ ቡድን አባል ሲሆኑ በጥብቅና ሙያ ላይ የተሰማሩ ናቸው። ጠበቆች ክስ ስታቀርቡ መጠንቀቅ አለባችሁ። የምታቀርቡትን ክስ በማስረጃ ለማረጋገጥ መቻላችሁን እርግጠኛ መሆን አለባችሁ። ካለዚያ ግን ከሀያ ሀያው ምርጫ ጭቅጭቅ በኋላ እንደሆነው የሥነ ሥርዓት እርምጃ ሊወሰድባቸው ይችላል። ቀድሞ የዶናልድ ትራምፕ ጠበቃ የነበሩት ሩዲ ጁሊያኒ ለምሳሌ እንደ አውሮፓውያን የዘመን አቆጣጠር የ2020ው ምርጫ ተጭበርብሯል የሚል መሰረተ ቢስ ውንጀላ በማቅረባቸው የጥብቅና ስራ ፈቃዳቸውን እንደተነጠቁ ይታወሳል። አሁንም የሚነሱ የፍርድ ቤት ሙግቶች የምርጫውን ውጤት ሊያዘገዩት እንደሚችሉ እሙን ነው። ነገር ግን ነገ ማክሰኞ ማታ የሚወጡት የድምፅ ውጤቶች በማያሻማ መልኩ ማንኛቸው ይበልጡን ድምፅ እንዳገኙ በግልጽ የሚያሳዩ ከሆነ ለተቀናቃኙ ፓርቲ የምርጫውን ውጤት ለመቃወም አዳጋች እንደሚሆንበት ተንታኞች ይናገራሉ። የተከታተላችሁት የሰኞ ምሽት ጥቅምት 25 2017 አብይ ርዕስ ዘገባችንን ነበር። ዩናይትድ ስቴትስ መሪዋን ለመምረጥ በመዘጋጀት ላይ ትገኛለች። አሁንም እንሻገነው ወደ ትንታኔ መጽሄት ዘገባዎች ነው። ትራምፕና ሀሪስ ከመጨረሻው ቀን በፊት የመጨረሻውን ግፊት ማድረጋቸውን ቀጥለዋል። የዩናይትድ ስቴትስ መራጮች ቀጣዩን ፕሬዝዳንታቸውን ለመምረጥ ነገ ማክሰኞ ድምጻቸውን ይሰጣሉ። ከህዝብ የተሰበሰቡ የፖለቲካ አስተያየቶች እጩዎቹ ዶናልድ ትራምፕና ካማላ ሀሪስ በምርጫው ተቀራራቢ ፉክክር እያደረጉ መሆኑን ያሳያሉ። የአሜሪካ ድምጹ ዘጋቢ ስካት ስተርንስ ያጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ከማላ ሀሪስ የምርጫ ቅስቀሳ ዘመቻቸውን የመጨረሻ ቀናት ያሳለፉት ድምፃቸውን በየጊዜው ይቀያየራሉ በሚባሉትና ድጋፋቸው በውል ያልታወቀ ከተባሉ ክፍለ ግዛቶች አንዱ በሆነው በሚሽጋን ውስጥ ነው። በዲትሮይት ከተማ ዶሮና ዋፍል በሚያቀርብ ምግብ ቤት ውስጥ ከመራጮች ጋር የተገናኙ ሲሆን በአካባቢው ቤተ ክርስቲያንም በመገኘት ለመራጮች ንግግር አሰምተዋል። ከዚህ ቀደም በቀይ ምልክት የሚታወቁት ሪፐብሊካን መራጮች በሰማያዊ ቀለም ተለይተው ከሚታወቁ የዴሞክራቲክ መራጮች ጋር ተቀላቅለዋል ሲሉ ሃሪስ ተናግረዋል። የጥላቻና የመከፋፈልን ገጽታ ቀይሮ አዲስ መንገድ ለመቀየስ የወሰነ ሕዝብ አይቻለው። በተጓዝኩባቸው ሁሉ የቀይ ግዛት ከተባሉት ሰማያዊ ግዛት ተብለው እስከሚጠሩት ድረስ የታሪክ ምሰሶ ወደ ፍትሕ እንዲያዘነብን ለማድረግ ዝግጁ ሆነው አይቻለው። ዶናልድ ትራምፕ ድምፃቸውን በየጊዜው ይቀያይራሉ በሚባሉትና ድጋፋቸው በውል ያልታወቀ ከተባሉ ክፍለ ግዛቶች አንዱ በሆነው ሰሜን ካሮላይና የምርጫ ቅስቀሳ አካሂደው ነበር። በምርጫው ቀን እንደሚያሸንፉ እርግጠኛ መሆናቸውን ለደጋፊዎቻቸው ነግረዋቸዋል። ምክንያቱም ትልቅ ብልጫ ስላለን ማድረግ ያለብን ማይክ ማድረግ ያለብን ማክሰኞ ወጥተው ድምፅ መስጠት ድምፅ መስጠት መምረጥ ብቻ ነው። ትራምፕ ተቃዋሚዎቻቸው ይህንን ምርጫ ለመስረቅ እየሞከሩ ነው ሲሉ ለደጋፊዎቻቸው ተናግረዋል። በምርጫ ያጭበረብራሉ። ስለ ጉዳዩ ብታነሱባቸው እስር ቤት ሊያስገባችሁ ይፈልጋሉ። እስቲ ያስቡት። እስካሁን ካየኋቸው ነገሮች ሁሉ ይህ የማይታመን ነገር ነው። ግን ግን ወድጀዋለሁ። ለምን እንደሆነ ታውቃላችሁ? ምክንያቱም አንድ ነገር አረጋግጠናል። የሆነ ነገር አሳይተናል። ልናስተካከለውም ነው። ስለዚህ በዚህ ምርጫ ማሸነፍ አለብን። በዚህ የምርጫ ቅስቀሳቸው ትረምፕ በድጋሚ በፖለቲካ ተቃዋሚዎች ላይ የኃይል እርምጃ ጠቁመዋል። አሁን ደግሞ ሚዲያውን ነው። ሀሪስ ይህ ምርጫ ከፓርቲያቸው ፖለቲካ በላይ ነው ሲሉ ልዩነትን ማጠናከር፣ ጥላቻን መዝራት፣ ፍርሃትን ማስፋፋትና ትርምስ መፍጠር ያሏቸውን ጠቅሰዋል። ከእኔ ጋር የማይስማሙ ሰዎችን ለመስማት ቃል እገባለሁ። ምክንያቱም አያችሁ ከእኔ ጋር የማይስማሙ ሰዎች ጠላት ናቸው ብዬ አላምንም። እንዲያውም በጠረጴዛ ዙሪያ መቀመጫ ሰጣችኋለሁ፣ ምክንያቱም ይሄ ጠንካራ መሪዎች የሚያደርጉት። በዚህ ምርጫ ከሰባ አምስት ሚሊየን በላይ አሜሪካውያን አስቀድመው ድምፅ ሰጥተዋል። ይህ ከአራት ዓመታት በፊት ከሰጡት አጠቃላይ ድምር ግማሽ ያህሉ ነው። በኒውዮርክ ታይምስ በኒውዮርክ ታይምስ እና ሴና ኮሌጅ ከሕዝብ አስተያየት የተሰበሰበው የዳሳ ጥናት መራጮች በትራምፕና በሀሪስ 48 በመቶ በሆነ ድምፅ እኩል መከፋፈላቸውን ያሳያል። በመከታተል ላይ የምትገኙት ከዚህ ከዋሽንግተን ዲሲ የሚተላለፍላችሁን የዩናይትድ ስቴትስ ምርጫን የተመለከተ ልዩ ዘገባን ነው። አሁን ደግሞ አዲስ አበባ የዩናይትድ ስቴትስ ምርጫ በተመለከተ በዕለት ተቀደም ወደ ተሰበሰበ አስተያየት ነው የምናልፈው። ከኢትዮጵያ የመጡ አስተያየቶችን ወደምንሰባበት ዘገባ እንሻገር። ስንታየው ይባላለሁ። ደባልቅ ይባላለሁ። አሜሪካን ከአፍሪካ የምትፈልገው ብዙ ነገር አለ። ማቴሪያል ሪሶርስ አለ፣ ሂማ ሪሶርስ አለ፣ ፖለቲካል ዲሲሽን አለ፣ ብዙ ነገር አለ፣ ውስብስብ ብዙ ነገር አለ። በአማርኛ ሶሪ እነ ጥሬ ቃ አለ፣ የሰው ኃይል አለ እና ግንኙነታቸው መልካም በሆነ ቁጥር እነዚህን ነገሮች ከአፍሪካ ማግኘት ይችላሉ። በተለይ በተለይ በፖለቲካል ኢንተርቬንሽን ላይ ሎያል የሆነ ሁሉንም ከፖለቲካል ጥቅም አንጻር ሳይሆን እንዴት ነው የሀገሮችን ግንኙነት ሊያስቀጥል የሚችል አካሄድ ቢሄዱ ብዬ አምናለሁ። አንዳንድ ጊዜ የአንድን ሀገር ጥቅም ብቻ ለማስጠበቅ የሚደረግ ግንኙነት በሌላው ሀገር ሲታይ ደግሞ ተቀባይነት የለው። ስለዚህ ተቀባይነት እንዲኖረው የሌሎቹን አገሮች ፍላጎት ማካተት አለባቸው ለአፍሪካውያን እድገት የፖለቲካ የኢኮኖሚ እድገት ትብብር የሚያደርግ የፕሬዚዳንት ቢመረጥ መልካም ነው እላለሁ። አንዱ ይሄ ነው። ምክንያቱም እያየን ያለነው ነገር አለ። በተለያየ አጋጣሚ በእኛም በኛ ሀገርም ጣልቃ ገብነት ይታያል። ስለዚህ ከጣልቃ ገብነት ነጻ የሆነ አፍሪካውያንን በኢኮኖሚ የፖለቲካ የሚያበረታታ ፕሬዚዳንት ቢመረጥ ደስ ይለኛል። አንደኛ አሜሪካ ከአፍሪካ ጣልቃ ገብነት ነጻ ትሆናለች ማለት አይደለም፣ ግን ዊን ዊን መሆን መቻል አለበት። አሁን ጫናን ማስወገድ መቻል አለባት። በአፍሪካ ያለ አፍሪካውያን በኢኮኖሚ በፖለቲካም ታዳጊዎች ነን ገና እና አሜሪካ ጫና መፍጠር ሳይሆን እንደ ጥሩ ኤክስፒሪንስ ሼር የምታደርግበት አፍሪካውያን በፖለቲካ እንዲጎለበቱ የምታደርግበት ነደል በኢኮኖሚም ራሳቸው የሚያጎለብቱበት ነደል ለራሷም ኢንዳይሬክትሪ ደግሞ ያው አፍሪካውያንን ሳይጎዳ የራሷን ጥቅም የምታስቀጥልበትን መንገድ የሚፈጥር ፖሊሲ የሚያዘጋጅ ወይም የሚያከናውን ፕሬዚዳንት ቢሆን። ማንም ሰው የብቻውን ገለልተኛ ሆኖ የሚኖርበት እድል የለው። በቃ ዓለም ወደ አንድ መንደር የመጣችበት አጋጣሚን ያለው ትስስሩ አለ። ስለዚህ አፍሪካውያን ከአሜሪካ ብዙ የሚጠብቁት ነገር አለ ጫናን ሳይሆን ኦፖርቹኒቲን የሚፈጥር መሆን መቻል አለበት። እኔ ስሜ በየነ አብዛ ባላለሁ መምህር ነው። በመምህርነት ነው የምሰራው። እኔ ያለኝ መልእክት ሁለት ነው። ካየሁት አንጻር ማለት ነው፣ እንደ ከምሰማውም አንጻር። ይህም አንደኛው የመጀመሪያው መልእክት ምንድን ነው? ይሄ የጸጥታ ጉዳይ ነው። በአጠቃላይ በዚህ በአፍሪካ ቀንድ ላይ ያለውን የጸጥታ ጉዳይ ወይም በምስራቅ አፍሪካ ላይ ያለውን የጸጥታ ጉዳይ ይሄ ጣልቃ በመግባት የማርገብ ሁኔታ ቢሰሩ ቢሰሩና ይሄንን ሁኔታ ደግሞ እነሱ በሚገባ የመቆጣጠር አቅም ስላላቸው ይሄንን የጸጥታው ጉዳይ ቢያመቻችሉልና ቢያስተካክሉልን ይሄ የመጀመሪያው ሀሳብ እና በሁለተኛ ደረጃ ደግሞ ከኢኮኖሚ አንጻር ኢንቨስትመንት፣ አሁን በአገር በቀል የሆኑ ኢንቨስትመንቶች፣ ኢንቨስተሮች ማለት ነው እንደ ኢትዮጵያ በምናይበት ሰዓት እስካሁን ድረስ በሕዝቡ ኑሮ ላይ ለውጥ ያመጡ ነገር የለም። የእነሱ የውጭ የአሜሪካ ኢንቨስተሮች ወደ ኢትዮጵያ በዚ በአፍሪካ ውስጥ ገብተው ኢንቨስት አድርገው የሕዝቡ የኑሮ ሁኔታም ወይም ይሄ ያለውን ሁኔታ ኢንቨስት አድርገው በቃ ሕዝቡ በሚለውጥበት ሁኔታ ቢሰማሩበት ተሰማርተው እንትን ቢሉ ይሄን ነው እኔ መልእክቴ ማለት ነው። ኢንቨስተሮች ማለት የአሜሪካ ኢንቨስት ብታረግ ካፒታሏ በዚህ አፍሪካ ላይ ኢንቨስት ማድረግ አለባቸው። አሁን አገር በቀል እንግዲህ እዚህ ኢንቨስት የሚያደረጉት ባለ ሀብቶች እስካሁን ድረስ ኢንቨስት እያደረጉ ነው። ነገር ግን ምንም አይነት በህዝቡ ኑሮ ላይ ለውጥ ያሳዩት ነገር የለም። የህዝቡ ኑሮ እንዳውም እየተባባሰ ነው እየሄዱ ስለዚህ አዲስ ነገር ሊመጣልን ይችላል። እነሱ ገብተው ይሄ በኢንቨስትመንት ላይ ከአፍሪካ መሪዎች ጋራ እየተገናኙ ኢንቨስት አድርገው ይህንን ያመቻችሁ ነው የሚ በዩናይትድ ስቴትስ ነገ ማክሰኞ የሚካሄደው ፕሬዚዳንታዊ ምርጫ በሀገሪቱ ከዚህ ቀደም ታይቶ የማያውቅ እንደሚሆን ተነግሮለታል። የሀገሪቱ የጸጥታና የደህንነት ባለስልጣናትና መራጮች ድምጻቸውን የሚሰጡት እጅግ ከፍተኛና ተለዋዋጭ የሆነ የስጋት ድባብ ባለበት ሁኔታ መሆኑን ይናገራሉ። የተደቀኑት ስጋቶች ምንጮች ከሀገር ውስጥም ሆነ ከውጭ መሆናቸውን ባለስልጣናቱ አክለው ተናግረዋል። የብሔራዊ ጸጥታ ጉዳዮች ዘጋቢ ጄፍ ሴልደን ያጠናቀረውን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች። ዋሽንግተንና ኦሬገን ግዛቶች ውስጥ ከምርጫው ቀን አስቀድሞ በተካሄዱ የድምፅ አሰጣጦች ላይ የድምፅ ቃጠሎዎች የምርጫ ባለስልጣናትን አሯሩጠዋል። የፖርትላንድ ከተማ ፖሊስ ጣቢያ ቃል አቀባይ ማይክ ብራነን እንዲህ ሲሉ ያስረዳሉ። ፖሊሶቻችን ከድምፅ መስጫ ሳጥኑ ጋር ተያይዘው የተቀመጠ እሳት የሚያስነሳ ቁስ እንደነበር ወዲያውኑ ነው የደረሱበት። ቃጠሎውን ያስነሳው ያ ነው። በነገ ማክሰኞ የምርጫ ዕለትም ችግሮች ሊከሰቱ እንደሚችሉ ነው ባለሥልጣናት የሚናገሩት። የሆነ ሆኖ በሳይበር ሴኪሪቲና የመሠረተ ልማት ደህንነት መስሪያ ቤት ከፍተኛ የምርጫ ደህንነት ባለሥልጣን የሆኑት ጄን ኤስተርሊን የመሳሰሉ የደህንነት ባለሥልጣናት ለመራጮች አትጨነቁ የሚል መልእክት እያስተላለፉ ነው። despite the fact that the threat environment has never been more complex. ያለው አስጊ ሁኔታ በዚህ ደረጃ የተወሳሰበበት ጊዜ ኖሮ አያውቅም። ነገር ግን የምርጫው ሂደት መዋቅራችንም ካሁን ቀደም ታይቶ በማይታወቅ ደረጃ የተጠበቀ እንዲሆን ተደርጓል። የምርጫው አፈጻጸምም ባለድርሻ ማህበረሰቡም ከዚህ በፊት ከነበረው ሁሉ በላቀ ደረጃ ዝግጁ ሆኗል። ካለፈው እንደ አውሮፓውያን አቆጣጠር 2023 ዓ ም ጥር ወር አንስቶ የፌዴራል የክፍለ ግዛትና የአካባቢ መንግስታት ማንኛውም አይነት ችግር ቢከሰት ለመዘጋጀት በሚል የተለያዩ ስፍራዎች ከ ሺ ሶስት መቶ በላይ የደህንነት ግምገማዎችን አካሂደዋል። በርከት ያሉ የደህንነት ጥበቃ ልምምዶችም ተካሂደዋል። አንድሩ ቦሬን በፍላሽ ፖይንት ተቋም የዓለም አቀፍ ደህንነት ክፍል ዋና ስራ አስኪያጅ ናቸው። የክፍለ ግዛትና የአካባቢ ባለሥልጣናት ከቀደሙት ተሞክሮዎች ትምህርት ለመቅሰም ከአሁን በፊት ተደቅነው የነበሩትን ስጋቶች አጥንተዋል። የፖሊስ ሰራዊቶች የተለያዩ የህዝብ ደህንነት ጥበቃ ተቋማት ባለሥልጣናት እንዲያውቁት ሥልጠና ተሰጥተዋል። ያ መሆኑ ሁከት የመከሰት ዕድል ለመቀነስ ይረዳል። ይሄ ሁሉ ሆኖም የዩናይትድ ስቴትስ የስለላ ባለሥልጣናት የደህንነት ስጋት እንዳለ ነው የሚናገሩት። ከውጭ የሚሰነዘረው ስጋት ምንጩ ከሩሲያ ከኢራን እና ከቻይና መሆኑንም ባለስልጣናቱ ያስጠነቅቃሉ ሩሲያ የቀድሞ ፕሬዚደንት ዶናልድ ትራምፕ ወደ ዋይት ሀውስ ቤተ መንግስት እንዲመለሱ ጥረት እያደረገች መሆኗንም ነው ባለስልጣናቱ የሚያሳስቡት ኢራን ደግሞ ትራምፕን ለመጉዳት በሚል የእሳቸውን ያህል የማያሰጓት አድርጋ የምትመለከታቸው ምክትል ፕሬዚደንት ካማላ ሀሪስ እንዲመረጡ ለመርዳት ነው የምትንቀሳቀሰው። ቻይና በበኩሏ ይበልጡን ያተኮረችው በዩናይትድ ስቴትስ የምክር ቤት አባላት ምርጫ ላይ መሆኑን የዩናይትድ ስቴትስ የደህንነት ባለስልጣናት ያመለክታሉ። ግዙፉ የቴክኖሎጂ ኩባንያ ማይክሮሶፍት የቻይና የኢንተርኔት ወይም የሳይበር መድረክ ተዋናዮች በቤጂንግ ላይ ትችት የሚሰነዝሩ ሪፐብሊካን የምክር ቤት አባላት ላይ ያነጣጠረ እንቅስቃሴ ማድረጋቸውን አረጋግጧል። ዓላማቸውን ለማሳካት የሚንቀሳቀሱትም ትርምስ እንዲፈጠር በማድረግ ጭምር መሆኑ ተጠቁሟል። ሩሲያ ሁከት ለማነሳሳት እቅድ ያላት መሆኑን አንድ የዩናይትድ ስቴትስ የደህንነት ክትትል መረጃ ገልጾ አስጠንቅቋል። ኢራንም ተመሳሳይ ሙከራ ልታደርግ ትችላለች ተብሏል። ሩሲያ፣ ኢራንና ቻይና እንዲህ ያሉትን ውንጀላዎች ደጋግመው አስተባብለዋቸዋል። ዩናይትድ ስቴትስ ግን ማስረጃ እንዳላት አስታውቃለች። ፔንሲልቬኒያ ውስጥ የመራጭ ድምፆች ሲቀዳደዱ፣ ጆርጂያ ውስጥ የውጭ ሀገር ሰዎች ደጋግመው ድምፅ ሲሰጡ የሚያሳዩ ተብለው በማህበራዊ መገናኛ የተሰራጩ የሐሰት ቪዲዮዎችን በማስረጃነት ትጠቅሳለች። እርግጥ ነው የተሰራጩት ቪዲዮዎች ስጋት ፈጥረዋል። የሰዎችን ሀሳብ የማስቀየር አቅም ይኖራቸው እንደሆነ ግን ለመናገር ያስቸግራል። ብራያን ሊስተን ሬከርድ ፊውቸርስ ኢንሴክት ግሩፕ የሚባል የሳይበር ሴኩሪቲ ተቋም ከፍተኛ የደህንነት ስጋት ተንታኝ ናቸው። እንዲህ ሲሉ ያስረዳሉ። በእኔ አስተያየት ይሄ የመሳካቱ ድል በጣም አነስተኛ ነው። እውነቱን ለመናገር በማኅበራዊ መገናኛ ወይም በቴሌግራም ላይ ከወጡት ሌላ ቪዲዮዎችን አላየናቸውም። ለአሁኑ የምርጫና የደህንነት ባለሥልጣናት መራጮች ለሐሰተኛና የተዛባ መረጃ ጫጫታ ጆሮአችሁን አትስጡ በማለት በምርጫው ሂደት ከዚያም በውጤቱ ላይ እንዲተማመኑ ማረጋገጫ ሊሰጡ እየሞከሩ ናቸው። የምርጫ ዘገባዎቻችን ይቀጥላሉ። በሰሜን ካሮላይና ፕሬዝዳንታዊ እጩዎች ጥቁር መራጮችን እየቀሰቀሱ ነው። ሰሜን ካሮላይና ቀጣዩን የዩናይትድ ስቴትስ ፕሬዝዳንት ሊወስኑ ከሚችሉ ሰባት ክፍለ ግዛቶች መካከል አንዷ ናት። ካማላ ሀሪስ፣ ዶናልድ ትራምፕና ወኪሎቻቸው በዚህ ግዛት የምርጫ ቀስቀሳ ዘመቻ በማድረግ ብዙ ጊዜ አሳልፈዋል። በዚህ ግዛት ጥቁር አሜሪካውያን ከግዛቲቱ 22 በመቶ የሆነውን ሕዝብ ይይዛሉ። የግዛቱ መራጮች 16 የሰሜን ካሮላይና ተወካይ መራጮችን ኤሌክቶራል ኮሌጅ ድምፅን ማን እንደሚያገኝም ሊወስኑ ይችላሉ። ራፋኤል ሳኮቭ ያጠናቀረውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። ከምርጫው ቀን በፊት በነበሩት ቀናት የቀድሞው የዴሞክራቲክ ፕሬዚደንት ባራክ ኦባማ ለዲሞክራቲክ እጩ ከማላ ሀሪስ የምርጫ ቅስቀሳ ለማድረግ ወደ ሰሜን ካሮላይና መጥተዋል። ኦባማ እንደ ኤሮፓ አቆጣጠር በ2008 ይህንን ግዛት አሸንፈዋል አሁን ያ ድል በዚህ የምርጫ ሂደት ወደ ሀሪስ መሄዱን ማረጋገጥ ይፈልጋሉ እዚህ የመጣሁት በጣም አስፈላጊ በሆነ ምክንያት ነው ይህም ቀጣዩ አገረ ገዣችውንና ቀጣዩዋን የዩናይትድ ስቴትስ ፕሬዚደንት ካመላ ሄሪስን እንድትመርጡ ለመጠየቅ ነው የሰሜን ካሮላይና ትልቋ ከተማ ሻርለት ባለፈው አምስት ፕሬዚዳንታዊ ምርጫዎች የዴሞክራቲክ እጩዎችን መርጣለች። ከአንድ ሶስተኛ በላይ የከተማዋ ነዋሪዎች አፍሪካ አሜሪካውያን ናቸው። ድምፅ ለመስጠት የተዘጋጁ ሁሉ ግን አንድ አይነት ፍላጎት የላቸውም። ቴለር ማርሻል የሻርለት ነዋሪ ዋናዎቹ ጉዳዮች ሴቶች ሴቶች የጾታዊነትና የኤልጂቢቲኪው ማህበረሰብ መብቶች እንዲሁም የራሳቸውን አካል የመቆጣጠር መብት የተጠበቁ እንዲሆኑ ነው። እንደ አፍሪካዊ አሜሪካዊት ሴትም እንዲሁ የሰዎች መብት መጠበቁ ለኔ በጣም አስፈላጊ ነው። ጃስሚን የሻርለት ነዋሪ ናቸው። በዝቅተኛው የኑሮ ደረጃ ላይ ለሚገኙ የማህበረሰብ ክፍሎችም እንክብካቤ እየተደረገላቸው መሆኑን ማረጋገጥ ያስፈልጋል። ግብርን ማጥፋት በምንፈልግበት አካባቢ ብዙ ነገሮች አሉ። አንዳንድ ፖሊሶች በአፍሪካ አሜሪካውያን ወጣት ወንዶች ላይ በሚያደርጉት ነገር እንዳይቀጡ ለማረጋገጥ መፈለግ እየታየ ነው። ይህ ፍትሃዊ አይደለም። ታንያ ሌላዋ የሻርለት ነዋሪ በእርግጥ አስፈላጊ የሆነው ምንድን ነው? ለእኔ የኑሮ ውድነቱ ነው። በምንኖርበት መንገድ በጣም አስፈላጊ ነው። ለእኛ ለአሜሪካውያን የበለጠ ተመጣጣኝ እንዲሆን ማድረግ አስፈላጊ ነው። በሻርለት በሚገኘው የመከለንበርግ አውራጃ የዴሞክራቲክ ፓርቲ ቢሮ ሰራተኞች ለቪኦኤ እንደተናገሩት እንደ ኤሮፓ አቆጣጠር እስከ ዳር 24 ድረስ 31 በመቶ አፍሪካ አሜሪካውያን መራጮች ድምፅ ሰጥተዋል። የመከለንበርግ ከተማ ዴሞክራቲክ ፓርቲ ከፍተኛ አደራጅ የሆኑት ሌያ ስማርት ለሁለቱም እጩዎች ድምፅ ከሰጡ ጥቁር መራጮች ጋር መነጋገራቸውን ይገልጻሉ። አንዳንድ ሰዎች ድምፃቸው እንደ ተራ ነገር ተደርጎ እንደተወሰደ ይሰማቸዋል። ድምፃቸው በጠበቁት ደረጃ እንዳልተከበረም ያስባሉ። ስለዚህ ሜክ ውስጥ አብዛኛው ስራችን ይህን ለማስተካከል መሞከር ሆኗል። የሻርለት ሪፐብሊካን ፓርቲ ቢሮ የቪኦኤውን ቃለ መጠይቅ ጥያቄ አልተቀበለውም። ይሁን እንጂ የሪፐብሊካን ምክትል ፕሬዚደንታዊ እጩ ጄዲ ቫንስ በቅርቡ እዚህ ከጥቁር ክርስቲያኖች ጋር ተገናኝተዋል። በአንዳንድ መንገዶች ይህ ምርጫ ክርስቲያኖች በእምነታቸው እንዲኖሩ ይፈቀደላቸው እንደሆነ፣ ክርስቲያኖች ከእሴቶቻችን ጋር ለእምነት መሪዎቻቸው ጥብቅና እንዲቆሙ ይፈቀደላቸው እንደሆነ ወይም ክርስቲያኖች ከእሴቶቻችን ጋር በሚጣጣም መልኩ ልጆቻችንን ማሳደግና ማኅበረሰባችን ማነጽ ስለ መቻላችን የሚወስን ነው። እስከ ዛሬ ጥቁር መራጮች ሪፐብሊካንን እንዲመርጡ ማድረግ አስቸጋሪ ነገር ነበር። እንደ ኤሮፓ አቆጣጠር በ2020 ትራምፕ ከጥቁሮች ድምፅ ያሸነፉት ስምንት በመቶም ብቻ ነበር። አሁን ግን አንዳንድ የምርጫ አስተያየት ድምፆች ለውጥ እያገኙ መሆኑን እያሳዩ ነው። የቫንስ ሃይማኖታዊ መልእክት የፕሮቴስታንት ወይም የወንጌላውያን ክርስቲያኖች ነን ብለው በሚጠሩት በሰሜን ካሮላይና ውስጥ ባሉ አንዳንድ ጥቁር መራጮች ዘንድም ያስተጋባ ሆነዋል። ማርቲን ጃክሰን የሰሜን ካሮላይና ነዋሪ ናቸው። የሰሜን ካሮላይና ሰዎች ሁልጊዜም ወግ አጥባቂ ክርስቲያኖች በሚባልበት ክልል ውስጥ ያሉ ናቸው። እርሳቸው ትረምፕ ደግሞ በብዙ ነገራቸው የሚሄዱት መጽሐፍ ቅዱስን ተከትለው ነው። የመጽሐፍ ቅዱስ እምነት ነው። ኦባማ በተራቸው በሻርለት ውስጥ ባሰሙት ንግግር የትኛውም ፕሬዝደንት ዘረኝነትን ሙሉ በሙሉ ማጥፋት ወይም ሁሉንም ችግሮች መፍታት እንደማይችል ነገር ግን ፖለቲካ ሐሳቦች በመረጡት ላይ በመመስረት ህይወትን የተሻለ ወይም የከፋ ሊያደርግ እንደሚችል አጽንዖት ሰጥተዋል። የዴሞክራቱ እጩ ምክትል ፕሬዚዳንት ቲም ዋልስ ማን ናቸው? ቲም ዋልዝ ለከካማላ ሄርስ ጎን ሆነው ለምክትል ፕሬዝዳንትነት ከመታጨታቸው በፊት ለሚኒሶታ ሀገረ ገዥነት ሁለት ጊዜ ተመርጠዋል። በምርጫ ዘመቻ ጉዟቸው ላይ በነብራስካ ማደጋቸው እንዴት ስብእናቸውን እንደቀረጸው ና አሁን ለታጩበት ስራም ሆነ ለሀገረ ገዥነት ኃላፊነት ለመብቃት እንዴት እንደረዳቸው ተናግረዋል። የነብራስካ ሰዎች ደግሞ ስለ ቲም ዋልዝ ምን እንደሚያስታውሱ እንዲሁም ደግሞ አሁን ስለ እሳቸው ምን እንደሚሰማቸው ለማወቅ የአሜሪካ ድምጿ ናታሻ ምዝ ጎቫያ ግዛቲቱን ጎብኝታ ያሰናዳችውን ዘገባ እንግዲህ ወልዴ እንደሚከተል ያቀርበዋል። ያደግኩት በነብራስካ ቢዩት በምትባል አራት መቶ ሰዎች በሚኖርባት ከተማ ነው። በማስተምርበት ትምህርት ቤት 24 ልጆች ነበሩ። የዲሞክራቲክ ፓርቲውን በመወከል ለምክትል ፕሬዚደንትነት የሚወዳደሩ ቲም ዎልዝ የመሳሪያ ባለቤት የሆኑ የአደን ኮፍያ የሚያደርጉ የቀድሞ ወታደር ናቸው። በምርጫ ዘመቻቸው ወቅት በሚያደርጉት ንግግርም አሜሪካኖቹ የአባቶች ቀልድ የሚሉትን ጨዋታ ያዘወትራሉ። እኔ አላለቅስም፣ እናንተ አልቅሱ። ይህ ለአንድ ፖለቲከኛ ከገጠር ካሉ ድምፅ ሰጪዎች ጋር ለመግባባት የሚጠቀምበት ዘዴ ቢሆንም የቲም ዋልዝ የኋላ ታሪክ ግን ተጨማሪ የሚነግረን ነገር አለ። ቲም ዎልዝ በአሜሪካ ምዕራብ በምትገኘው የነብራስካ ግዛት ነው የተወለዱት። ግዛቲቱ በፕሬዝደንታዊ ምርጫ ከእንዳረፓን አቆጣጠር 1962 ወዲህ የዲሞክራቲክ ፓርቲውን መርጣ አታውቅም። ዎልዝ ባላቸው የገጠርማ ነጭ ሰራተኛው መደብ ማንነታቸው የዲሞክራቲክ ፓርቲውን እጩዎች ስብጥር የሚያጣጥምና የተለያዩ ማህበረሰብ ክፍሎችን ድምፅ ለማግኘት የሚረዱ እንደሆነ ይታመናል። በካሊፎርኒያ የተወለዱት ካሜላ ሄሪስ አንድን አውራ ፓርቲ የወከሉ የመጀመሪያው ጥቁርና የደቡብ እስያ ዝርያ ያላቸው ሴት እጩ ናቸው። ይህም በተለይ ሄሪስ እና ዎልዝ የሰማያዊ ግዛቶች በመባል የሚታወቁትን ዊስከንስን፣ ሚሽጋን እና ፔንስልቬንያ ለመያዝና ምርጫውን ለማሸነፍ ወሳኝ ነው። ቲም ዎልዝን ለመረዳት ያደጉበትን አካባቢ መረዳት ግድ ይላል። በነብራስካ ዌስት ፖይንት በተሰኘ ስፍራ ተወልደው 2600 ነዋሪዎች ባሏት ቫለንታይን ከተማ አድገዋል። ቫለንታይን ፖለቲከኞችን በማፍለቅ አትታወቅም። ቲም ዋልዝ እንደሚሉት በዚህ ስፍራ ነበር ለጎረቤት ደግ ሆኖ መገኘትን፣ የራስን እሴት በማይነካ ሁኔታ ሰጥቶ መቀበልን፣ ለጋራ ጥቅም መስራትን የተማሩት። በሚኒሶታ ሁላችንም የምንሰራው የበሽታውን ስርጭት በተቻለ መጠን ዝቅተኛ ማድረግ ነው። ታም ኤልየት በቫለንታይን ከተማ የቲም ዋልዝ የቀድሞ ጎረቤት ናቸው። ከሩቅም ቢሆን የቲም ዋልዝን ስራ ተከታትለናል። ለአገረገጅነት ሲወዳደሩ አይተናል። አሁን እያደረጉ ያሉትን ግን ይሆናል ብለን ገመተን አናውቅም። ይህን ያደርጋሉ ብሎ የገመታ ያለ አይመስለኝም። ነገር ግን ለእርሳቸው ሁላችንም ደስተኞች ነን። ዋልዝ ባደጉበትና በነብራስካ በሚገኝ ትንሽ ከተማ ስለተማሩት መልካም እሴቶች በተደጋጋሚ ይናገራሉ። እናታቸው ዳርሊን ዋልዝ ከቤት ሆነው ልጆቻቸውንና ቤተሰቡን የሚንከባከቡ ናቸው። አባታቸው ጄምስ ፍሬድሪክ ዋልዝ ደግሞ የኮሪያ ዘማችና የትምህርት ቤት ርዕሰ መምህር ነበሩ። አባት ልጃቸውን ጠንክሮ ስለ መስራትና ማኅበረሰቡን ስለ ማገልገል ጠቃሚነት እያስተማሩ አሳድገዋል። ቲም ዋልዝ በአፍላ ዕድሜያቸው ሳሉ ነበር አንድ ትልቅ አደጋ የተከሰተው። አባት በሳምባ ካንሰር መያዛቸው ይታወቅና ከቤተ ዘመድ ጋር በቅርብ አብሮ ለመኖር ሲባል አንድ መቶ ማይል ወደሚርቀው ቢዩት ወደ ተባለች ትንሽ ከተማ ይዘዋወራሉ። ጁሊ ሸርማን የቢዩት ከተማ ነዋሪ ናቸው። በአንድ ወቅት የሸቀጣሸቀጥ መሸጫ ሱቅ ነበረ። አንድ ሁለት የሚሆኑ የልብስ መሸጫዎችም ነበሩ። አንድ ሌላ ሱቅም እንዲሁ። ከሕፃናት መዋያ እስከ አስራ ሁለተኛ ክፍል የሚያስተምር ትምህርት ቤትም ነበር። እናም እንቅስቃሴ የሚታይበት ከተማ ነበር። ሰፋ ባለውና ሰዎች ዘርዘር ብለው በሚኖሩባት ፓንሃንድል በመባል በሚታወቀው አካባቢ ባሉ ከተሞች ያሉ ነዋሪዎች ርቀትን የሚቆጥሩት በማይል ሳይሆን በሰዓት ነው። ቢዩት ከተማ ግን አነስተኛ በመሆኗ ሁሉም ሰው ስምዎን ሊያውቅ ይችላል። እርዳታ ቢሹ ጎረቤት ይደርስለዎታል። ቲም ዎልዝ በአንድ መናፈሻ ስካውት ከተሰኘው ውሻቸው ጋር ሆነው በቲክቶክ ካጋሩት ቪዲዮ የተወሰደ ነው። ሰላም ሁላችሁም፣ ቲም ነኝ። ከስካውት ጋር ይህ አይነቱ ባህሪያቸው የነብራስካ መልካም ሰው የሚለውንና የአካባቢው መጠሪያ በመሆን ላይ ያለውን ስም አጎናጽፏቸዋል። ወይም እርሱና እኔ እንደምንለው ቲም ቶክ። ልክ ነው አይደል ስካውት? በቻድረን ስቴት ኮሌጅ ማኅበራዊ ሳይንስ ያጥኑት ዋልዝ ከተመረቁ በኋላ የአባታቸውን ፈለግ ተከትለዋል። አላያንስ በተሰኘችው በአቅራቢያው በምትገኝ ከተማ አስተማሪና የእግር ኳስ አሰልጣኝ ሆነዋል። የግዛቱን የእግር ኳስ ሻምፒዮና ማሸነፍ አገረ ገዢ ከመሆን የበለጠ ከባድ ነው። የዋልዝ ቀለል ያለ አቀራረብ እና ቀጥተኛ ንግግር ምግብ መጠጥ ይዘው አብረው ጊዜ ሊያሳልፉት ከሚፈልጉት ጎረቤት ጋር ያመሳስላቸዋል ሲሉ ተንታኞች ይናገራሉ። ማይክ ፓንኮስት የተባሉ የአላያንስ ነዋሪም የዋልዝ ጎረቤት በነበሩበት ወቅት የነበራቸው ስሜት ተመሳሳይ ነበር። እንዳሰልጣኝም ደግሞም ከመንገዱ ማዶ እንደሚኖር ጎረቤት ሁሌም አንተን የሚመስል አይነት ሰው ነው። በአንድ ትንሽ ከተማ እንደዚህ አይነት ሰው ከወንክ ከፍ ያለ አድናቆት ይቸሩሃል። ሰዎች በእርሳቸው ይተማመናሉ። ቲም ግን ሁሌም ቀለል ያለ ሰው ሆነው ነው የሚኖሩት። ዎልዝ በአሊያንስ ከተማ የተዳራጋራቸውን ግወንን ተዋወቁ። በዛም ቤተሰብ መሠረቱ። ዋልዝ እንደሚሉት በትናንሽ ከተሞች መኖራቸው መደጋገፍን መደጋገፍንና አብሮ መኖሩን አስተምሯቸዋል። ድምፅ ሰጪዎች ስሜታቸውን እንዲረዱላቸውም እነዚህን እሴቶች በተመለከተ በምርጫ ዘመቻቸው ወቅት ደጋግመው ይናገራሉ። በገጠር ያሉ አሜሪካውያንን ትኩረት ለማግኘትም ገጠሪቱ አሜሪካ ያስተማረቻቸውን ታማኝነት አጉልተው ለማሳየት ይሞክራሉ። አዳኝ መሆናቸውንና በጫካ ጊዜ ማሳለፍ እንደሚወዱ ለማሳየት የአደን ኮፍያ ያደርጋሉ። ጠመንጃ እንደሚወዱ ለመናገርም አቅማሙም አደኑ ሲጀመር ነበር። እኔም ቀድሜ መተኮስ እፈልጋለሁ አልኩ። ዋልዝ የአሜሪካንን ብሔራዊ ዘብ የተቀላቀሉት በ17 ዓመታቸው ነበር፣ ለ24 ዓመታት አገልግለዋል። ለዚህ ውሳኔያቸውም አባታቸው በውትድርና ማገልገላቸው ምክንያት እንደሆነ ይናገራሉ። ስለ ውትድርና አገልግሎታቸው እንዲሁም ከመሳሪያ ጋር እንደሚተዋወቁ ዋልዝ በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ ተናግረዋል። ልብ በሉ፣ ስለ መሣሪያ አውቃለው። የቀድሞ ወታደር ነኝ። አዳኝም ነኝ። በኮንግረስ ካሉ አብዛኞቹ ሪፐብሊካኖች እኔ የተሻለ ተኳሽ ነኝ። ያንን የሚያረጋግጡ ሽልማቶችም አሉኝ። ግን ደግሞ አባትም ነኝ። መሣሪያ በመታጠቅ መብት አምናለው። ግን የመጀመሪያው ኃላፊነታችን ልጆቻችንን ከአደጋ መጠበቅ ነው። ዋልዝ የመሳሪያ ባለቤትነትን የሚደግፉ ቢሆንም አጠቃቀሙን በተመለከተ ሕግ እንዲወጣ በመደገፋቸው ምክንያት በብሔራዊ መሳሪያ ማህበሩ ኤንአርኤ የተሰጣቸው ደረጃ ከኤ ወደ ኤፍ ዝቅ ብሏል። ለአንዳንድ በገጠር ለሚኖሩ ድምፅ ሰጪዎች ዋልዝ መሳሪያ የመታጠቅን መብት መደገፋቸው እሴታቸውንም ይጋራሉ ማለት አይደለም። የቫለንታይን ነዋሪው ስቲቨን ሃሌ ከእነዚህ አንዱ ናቸው። እሴቶቻችንም በተመለከተ እየዋሹ ነው። መሳሪያ የምታጠቅ ነጻነትን በተመለከተ እኔ የእርሱ መሳሪያ አልወስድበትም። እነርሱ ግን መሳሪያችን መንጠቅ ነው የሚሞክሩት። ዋልዝ ጽንስ የማስወረድ መብትንም ይደግፋሉ። ይህ አቋማቸው በነብራስካ ከሚኖሩ ወጋ ጥባቂዎች ጋር ያቃቅራቸዋል። በግዛቲቱ የሚገኙ በርካታ ቤተ ክርስቲያኖች በጽንስ ማስወረድ የሚጠፋውን ነፍስ ለማሰብ የመቃብር ሐውልት አኑረዋል። በግቢያቸውም ውርጃን የሚቃወሙ መልእክቶችን አስቀምጠዋል። ማይክል ዎርትማን ውርጃን የሚቃወሙ የዌስት ፖይንት ከተማ ነዋሪ ናቸው። ለእኔ ሁሌም ዋናው ጉዳይ ውርጃ ነው። እኔ ውርጃን እቃወማለሁ። ውርጃን ለሚቃወም ማንኛውም ሰው ድምፄ እንሰጣለሁ። እርሳቸው የኔን ድምፅ አያገኙም። የቲም ዋልዝ አንዳንድ ዘመዶችና የቤተሰብ አባላት ሳይቀሩ የዋልዝ ቤተሰብ ለትራምፕ የሚል ቲሸርት ለብሰው ፎቶ ተነስተዋል። የቀድሞው ፕሬዚዳንት ዶናልድ ትራምፕ ፎቶውን ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያቸው ላይ አጋርተዋል። በቢዩት ነዋሪ የሆኑት የቲም ዋልዝ አጎት ጄሮም ሬማን ለቲም ዋልዝ ድምፅ እንደሚሰጡ አስታውቀው ለዓለም የፖለቲካ መድረክ ግን ዝግጁ አይደሉም የሚል ስጋት አላቸው። ቲም ዋልዝ በፑቲን ላይ በቂ የሆነ ጠንካራ አቋም አይኖረውም። ይህ ያሳስበኛል። በጣም ደግ ሊሆን ይችላል። እኔ የሚሰማኝ እንደዛ ነው። ዋልዝ የግዛቲቱን መልካም መንፈስ የያዙ ናቸው ብለው የሚያምኑ የነብራስካ ነዋሪዎች እንደ ጨዋ፣ ትጉህ ሠራተኛና ለማህበረሰቡ የሚያስቡ አድርገው ይመለከቷቸዋል። ቲም ዋልዝ ከታገልን እናሸንፋለን። የቀድሞ የአላያንስ ከተማ ነዋሪ በኬ ፓትመስል በቴሌቪዥን ሳየው ፖለቲከኛ የሆነን ሰው አያስታውሰኝም። የሚያስታውሰኝ ልክ አንድ የምወደውን አስተማሪ ነው። በማህበረሰቡም ሆነ በተማሪዎቻቸው ጉዳይ ብዙ ሰርቷል። ትልቅ የሞራልና የእሴት ደረጃ ላይ ያሉ ሰው ናቸው። መሳሪያ የመታጠቅ መብትን በተመለከተ ቲም ዋልዝን ይላሉ፦ መሳሪያ የመታጠቅን መብት የሚያጎናጽፈውን ሁለተኛውን የህገ መንግስት ማሻሻያ ጠብቃለሁ። ማይልስ ባናን የቀድሞ የቻርደን ከተማ ከንቲባ ናቸው። እንደሚመስለኝ በርካታ ወጋ ጠባቂ ሪፐብሊካኖችም ቲም ዎልዝን እንደ ጎረቤታቸው፣ እንደአጎታቸው ወይም ሌላ እንደሚያውቁ ሰው ሊያዩት ይችላሉ። ቲም ዋልዝ ሚኔሶታ ግብርና እንደሚያስፈልጋት ሲናገሩ ይደመጣሉ። አብዛኞቹ እነዚህ ሰዎች በሕይወት ዘመናቸው በግብርና ላይ ይሰማራሉ። እዚህ ሚኒሶታ ይህ ያስፈልገናል። ካይል አርገንብራይት የቫለንታይን ከተማ ከንቲባ ናቸው። እዚህ አንድ ነገር ለመፈጸም ሁሉም በጋራ መስራት አለበት። በሀገር ደረጃ ባለው የፖለቲካ ወሬ ውስጥ ብዙ አንገባም። ያም ሆኖ እንደምታውቀው የሪፐብሊካን አውራጃ ነው። በስተመጨረሻ ቲም ዋልዝ በገጠር የሚኖሩ አሜሪካውያንን ድምፅ ያገኙ እንደው በሁለት ጉዳዮች ይወሰናል። እሴቶቻችሁን የያዙ እጩ ናቸው። የራሳችሁን የጤና እንክብካቤ መምረጥና የመወሰን መብታችሁ መከበር አለበት ወይንስ ከእምነቶቻቸው ያፈነገጡ ፖለቲከኛ በድጋሚ የቀድሞ የቻርደን ከተማ ከንቲባ ማይልስ ባናን፣ በርካታ ቤተሰቦች ስለ ፖለቲካ አያወሩም፣ ምክንያቱም ብዙ አለመስማማት አለ። እንደሚመስለኝ በእርሳቸው መወዳደር ጥሩ ስሜት የሚሰማቸው በርካቶች ይኖራሉ፣ ነገር ግን ለማን ድምፅ እንደሚሰጡ ውሳኔያቸውን ሊያስቀይር ይችላል። በናታሻ ሞዝጎቪያ ለተጠናቀረው ዘገባ እንግዲህ ወሌነኝ ዋሽንግተን ዲሲ። አስከትለን የምናልፈው የሪፐብሊካኑን እጩ ፕሬዝዳንት ምክትል ፕሬዝዳንት የምንተዋወቅበት ሰዓት ላይ ነን። የሪፐብሊካኑ እጩ ምክትል ፕሬዝዳንት ተወዳዳሪ ጄዲ ቫንስ ማን ናቸው? የሪፐብሊካኑ እጩ ምክትል ፕሬዝዳንት ተወዳዳሪ ጄዲ ቫንስ የህይወት ታሪክ የአንዲት ትንሽ ከተማ ብላቴና መልካም ነገር ሲገጥመው በሚል ሀረግ ሊጠቃለል ይችላል። ጄዲ በተራራማው አፓላችን ነው ያደጉት። በኋላም አይቪ ሊግ ተብለው ከሚታወቁት ልዩ የሆነ ክብር ካላቸው ዩኒቨርሲቲዎች መካከል በየል ዩኒቨርሲቲ ትምህርታቸውን ተከታትሏል። የአሜሪካ ድምጿ ከፍተኛ ዘጋቢ ኬሮላይን ፐርስቲ ዘገባ እንደሚከተል ይቀርባል። ጄዲ ቫንስ ተወልደው ያደጉት በኦሃዮ ግዛት ነው። ነገር ግን ልባቸው ያለው በደቡባዊ ኬንታኪ ግዛት ነው። ለባለቤቴ ትዳር ጥያቄ ሳቀርብላት ማሬ እኔ ማለት 120 ዶላር የግት ትምህርት ቤት ዕዳና በምስራቃዊ ተራራማው ኬንታኪ የመቃብር ስፍራ ጋር አብሬ ነው የሚመጣው ብዬ ነው የጠየኳት። የቫንስ ሴት አያት ሚማው እየተባሉ ይጠራሉ። ጆን ሃለን በኬንታኪ የብሪዝት አውራጃ የፖሊስ ኃላፊ ናቸው። ጥቂት ማይሎች በኬንታኪ 540 አውራ ጎዳና ወደ ላይ ከነዳችሁ በኋላ የሴት አያት ቦኒ ብላንተን ቫንስ መቃብር ስፍራ ይሄ ነው። የቫንስ ሴት አያት በፖሊስ አዛዥ ጃን ሃለንም ሆነ በአካባቢው ነዋሪዎች ዘንድ ሚማው በመባል ይታወቃሉ። ቫንስን ከሞላ ጎደል ያሳደጓቸው እሳቸው ናቸው። ከሚማው ጋር ሁልጊዜ እዚህ መጣ ነበር። የተራራ ላይ ህይወት ምን እንደሚመስል እንዲያውቅ ወደ ተራሮች ተወስዶ ነበር። ጄን ሙሰንስ ሆግ በጎርጎሮሳውያኑ 1700 በተገነባው ከከተማ ገንጠል ብሎ ባለው መኖሪያ ቤት ነው የሚኖሩት። ወደ እነዚህ ተራሮች የሚጋብዝ የሆነ ነገር አለ። ከዚህ አካባቢ ለቅቄ ሄጄ ነበር፣ ነገር ግን እስክመለስ ድረስ መታገስ አልቻልኩም። ይህ በተፈጥሯዊ ውበቱ የሚታወቀው አፓላሻ ተራራ ነው። ጃክሰን ከሶስት የአካባቢ ነዋሪዎች መካከል አንዱ ከድህነት ወለል በታች የሚኖሩበት የመጨረሻ ድሃው የኬንታኪ አውራጃ ነው። ቫንስ ዝነኛ የመጽሐፍ ደራሲ፣ ሴኔተርና ምርጥ ምክትል ፕሬዚዳንት ሆኜ ተቀርጬ የወጣሁት ከዚህ አካባቢ ነው ይላሉ ቃል እገባላችኋለሁ፣ የመጣበትን የማይዘነጋ ምክትል ፕሬዚዳንትንም ሆነው ነው። ጄዲ ቫንስ በልጅነታቸው አያቶቻቸውን ሊጎበኙ የሚመጡት እዚህ ቤት ነበር። ስቴፋኒ ሮስ ሚልስ የቫንስ የልጅነት ሞግዚት ነበሩ። መልካም፣ ትንሽዬ ልጅ፣ ንቁ ትንሽ ልጅ፣ ብርት ያሉ አይኖች፣ ደስተኛ ልጅ አልነበረም እንዴ? ስቴፋኒ ከቫንስ ጋር በድጋሚ ከጥቂት ዓመታት በፊት ተገናኝተው ነበር። በጣም አድገሃል አልኩት። ምክንያቱም ለመጨረሻ ጊዜ ባየሁት ወቅት አቅፊ አንስቸው ወገቤ ላይ ተሸክሜው ነበር። ስቴፈኒ ቫንስ መጽሐፋቸውን ለማስተዋወቅ በተለያዩ ከተሞች በሚጓዙበት ወቅት ነበር ያገኟቸው። በጎርጎሮሳውያኑ በ2016 ቫንስ ያሳተሙት መጽሐፍ በመላው ሀገሪቱ ስማቸው እንዲናኝ አድርጎት ነበር። ቫንስ በፖለቲካም ሆነ በኢኮኖሚ ለተዘነጋው የሀገር ክፍል ድምጽ መሆን ችለው ነበር። ይሄ ደግሞ በመሰል ቁጭቶች ከተሞሉት ከዶናልድ ትራምፕ ቅስቀሳ ጋር አቆራኛቸው። በሀገሪዎቹ ዘንድ ግን ሂሊ ቢሊ ኤልጊ የተሰኘው መጽሐፋቸውና ፊልማቸው ውዝግብ አስነስቷል። ለአንዳንዶች ደግሞ የኩራት ምንጭ ነው። ይሄ ሄልቢሊ አውራጃ ነው፣ ይሄ የእሱ አውራጃ ነው። እነዚህ ለሱ ትውስታዎች ናቸው። ከዓመታት በፊት ገና በለጋ ዕድሜ የጸነሱትና ስርአጥ የነበሩት የጄዲ ቫንስ ሴት አያት ከጄዲ ቫንስ ወንድ አያት ጋር ጋብቻ በመመስረት ከሰሜናዊ ኬንተኪ በመነሳት ወደ ሚድልታውን ኦሃዮ አቀኑ። በዚህ የተነሳ ነው መጀመሪያ የቫንስ እናት፣ በኋላም ቫንስ በኦሃዮ ግዛት ሊወለዱ የቻሉት። የቫንስ ወንድ አያት ፓፓው በሚድልታውን በሚገኘው አርምኮ የተሰኘ የብረታ ብረት ድርጅት ውስጥ ኃላፊ የነበሩና ጥሩ ክፍያ የሚያገኙ ነበሩ። የቫንስ እናት ቤቨርሊ አብዛኛውን ሕይወታቸውን ከሱስ ጋር በመታገል በማሳለፋቸው ቫንስን የማሳደጉ አብዛኛው ኃላፊነት የተጫነው በሴት አያታቸው ሚማ ላይ ነበር። ቫንስ በኋላ ላይ ወደ ፊልም በተቀየረው መጽሐፋቸው ሚማውን እንደወረዱ አስቀምጠዋቸዋል። የሚማውን ገጸ ባህሪ አርቲስት ግሌን ክሎዝ ተጫውተዋለች። ነገር ግን መወሰን አለብህ የሆነ ሰው መሆን ትፈልጋለህ ወይስ አትፈልግም? ሚማው ቆፍጣና የነበሩ ሴት ሲሆኑ እርግማንም ያበዙ ነበር። ቫንስ ሚማው ህይወታቸው ባለፈ ሰዓት 19 የተቀባበሉ የእጅ ሽጉጦች በመኖሪያ ቤታቸው ውስጥ አግኝተን ነበር ሲሉ ተናግረዋል። ጄሪ ዶውለንስ በኦሃዮ ግዛት የጄዲ ቫንስ ጎረቤት ነበሩ። ወንድ አያታቸውና ሴት አያታቸው ከመጡበት ስፍራ ሁሉም ነገር የሚታሰበው በማናቸውም ሁኔታ ውስጥ ቤተሰብን መከላከል ከሚል አቅጣጫ ነበር ሲሉ ተናግረዋል። ጄቢ ዶብንስ ቫንስ በልጅነታቸው ጓደኞቻቸው ጋር ሲሄዱ ሳይክል ይነዱ ነበር። በ አስራ ስድስት አመታቸውም የመጀመሪያ ስራቸው ወደ ሆነው ወደ ቀድሞ ዲልማን የምግብ መደብር የአሁኑ ዶላር ትሪ ተብሎ የሚታወቀው ሱቅ የመጀመሪያ ስራቸውን ለመቀጠር አቀኑ። አሁን በጡረታ ላይ የሚገኙት ስቲቭ ዲልማን ቫንስን በሂሳብ ተቀባይነትና የእቃ ደርዳሪነት ስራ ሰጧቸው። ግልጽና ልትተማመንበት የምትችልበት ነበረ። ምንም አይነት ችግር ፈጥሮ አያውቅም። እንዲኖርህ የምትሻው አይነት ሰው ነበረ። ለመጀመሪያ ጊዜ የተሳተፉበት ምርጫም በእንጀራ አባታቸው መጠሪያ ስም ጄዲ ሃመል በሚል ነበረ የተወዳደሩት። በሚገርም መልኩ ያኔም ቢሆን የሚድልታውን ሁለተኛ ደረጃ ትምህርት ቤት የተማሪዎች ምክትል ፕሬዚዳንት ነበር የሆኑት። በባህር ኃይል ውስጥ ካገለገሉ በኋላም ከኦሃዮ ግዛት ዩኒቨርሲቲ በማዕረግ ተመረቁ። በኋላም ከአሁኗ ባለቤታቸው ኡሻ ችልኩሪ ጋር በየል ዩኒቨርሲቲ የህግ ተማሪ ሳሉ ተዋወቁ። የኮሌጅ ወዳጃቸው ጄምስ ኤምርስ ሁለቱንም ያውቋቸዋል። እንደሚመስለኝ እሷ የህግ ትምህርት ቤት ሳሉ አንስቶ ጄዲ ማድረግ የሚፈልገውን ነገር እንዲያደርግ የወደፊት ህይወቱን ቅርጽ በማስያዝ ያንን ፍላጎት አጋብታበታለች። ቫንስ ከኬንተኪ ግዛት ጋር በፍቅር የወደቁት። የኦሃዮ ተወላጁ ቫንስ እንደ አውሮፓውያን አቆጣጠር በ2022 ኦሃዮን ወክለው ለህግ መወሰኛው ምክር ቤት ተመረጡ። የኦሃዮን ታላቅ ህዝብ መቼም አልረሳም እናንተ እንዳገለግል ይህን ክብር ስለሰጣችሁኝ አመሰግናለሁ። የቀድሞው ፕሬዚዳንት ዶናልድ ትራምፕ ልክ እንደ ልጃቸው ዶናልድ ትራምፕ ጁኒየር፣ ቫንስ እንዲመረጡ ቅስቀሳ አድርገውላቸዋል። ጄዲ ቫንስ ቀጣዩ የዩናይትድ ስቴትስ ምክትል ፕሬዚዳንት እጩ፣ የትራምፕ ልጅ አባቱ በቫንስ ላይ እምነት እንዲያሳድሩ ጉልህ የሆነ ሚና ተጫውቷል። ትራምፕ ቫንስ በዘንድሮ የምርጫ ፉክክር አጋራቸው እንዲሆኑ የመረጧቸው በሪፐብሊካኑ ብሔራዊ ጉባኤ ላይ ነው። ቫንስ እንደ አውሮፓውያን አቆጣጠር በ2016 ለቻርሊ ሮዝ ስለ ቀድሞው ፕሬዚዳንት የተናገሩትን ጨምሮ ቀደም ሲል በሰጧቸው አስተያየቶች ምክንያት የምርጫ ዘመቻ አጀማመራቸው የሰመር አልነበረም። የትራምፕ አይነት ሰው አይደለውም። በፍጹም አልወደውም። ቫንስ አሁን ላይ በጠፋው የትዊተር ገጻቸው ልጥፍ ላይም ትራምፕ የመሳሰላቸውን ሰዎች እንዲፈሩ ያደርጓቸዋል፤ ስደተኞች፣ ሙስሊሞች የመሳሰሉትን በዚህ ምክንያትም አሳፋሪ ሆነው አግኘቻቸዋለሁ ሲሉ ጽፎ ነበር። አሁን ላይ ታዲያ እንደ እጩ የቫንስ ፖሊሲዎች የትራምፕን ፖሊሲ ያንጸባርቃሉ። የቀድሞው ፕሬዝዳንት እንደ ኤሮፓውያን አቆጣጠር በ2020 በተደረገው ምርጫ ተሸንፈዋል ወይ ተብለው በተጠየቁ ወቅትም እንዲህ ሲሉ ነበር የመለሱት ችግሮች ነበሩ። ስለዚህ ዶናልድ ትራምፕ ምርጫውን ተሸንፈው ነበር ወይ ብለን ካል እኔ በምጠቀማቸው ቃላቶች አይደለም። ቫንስ ሀሳባቸውን አቀላጥፎ መግለጽ የሚችሉና የማያወላዱ የትራምፕ ተከላካይ ናቸው። የተለያዩ ሚዲያ ባደረጓቸው ጠንካራ ቃለመጠይቆችም በድፍረት ትራምፕን ያበረታታሉ። በቻይና ና በምስራቅ እስያ ጉዳዮች ላይም ጠንካራ አቋም ያላቸው ሲሆን ለዩክሬን የሚሰጥ ወታደራዊ ድጋፍን ይቃወማሉ። የእስራኤልና ሀማስ ጦርነትን በተመለከተም ለቀረበላቸው ጥያቄ ሲመልሱ ደግሞ ምላሻቸው ይህ ነበር። ካማላ ሃሪስ በአንድ በኩል የሲቪሎች ሞት ያሳስበኛል ትላለች። ይሁን እንጂ የሲቪሎችን ሞት መቀነስ የሚችሉ የጦር መሳሪያዎችን ለእስራኤል ለመስጠት ትከለክላለች። የቫንስ የትውልድ ከተማ የሆነችው ሚድልታውን በአብዛኛው ትራምፕን የሚደግፍ ከተማ ነው። እንደ አውሮፓውያን አቆጣጠር በ2020 በተደረገ ምርጫ ከአምስት ሰዎች ሶስቱ ለዶናልድ ትራምፕ ድምጻቸውን ሰጥተዋል። ታዲያ ቫንስ ተጨማሪ ድምፅ ያመጣሉ። ዲልመን በድጋሚ ታካት በቻለው ነገር ኩራት ይሰማኛል። እንዲሁም እኔ በዛው ውስጥ ሚና ስለነበረኝ ውስጤም በጣም ደስ የሚል ስሜት ይሰማኛል። ይህ ሰው ከማንኪሌ ጎዳና የወጣ ነው። አሁን ደግሞ የዩናይትድ ስቴትስ ምክትል ፕሬዚዳንት ሊሆን ይችላል። ግን ደግሞ ድምፃቸውን ለእሳቸውም የማይሰጡ ሰዎች አሉ። በፊት ማዕከላዊ አስተሳሰብ አላቸው ብዬ አስብ ነበር። ምናልባት ትንሽ ወደ ተቃራኒ አቅጣጫ ዘነብላሉ። አሁን እንዳላቸው አይነት አቋም እንዳለው ሰው ግን በፍጹም ቆጥሬያቸው አላውቅም። የአርባ ዓመቱ ቫንስ ምርጫውን አሸንፈው ከተመረጡ በታሪክ ውስጥ ሶስተኛው ወጣት ምክትል ፕሬዝዳንት ይሆናሉ። ስራችን እንስራና እንዲሳካን አድርገው እግዚአብሔር ሁላችሁን የሚባርካችሁ ስለጋበዛችሁን አመሰግናለሁ። ለኬሮላይን ፐርሱቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ስትከታተሉ የቆያችሁት የዩናይትድ ስቴትስ የምርጫ ዘገባዎችን ነበር። አሁን ደግሞ ወደ ኢትዮጵያ የሀገር ውስጥ ጉዳዮች እናተኩር። በኦሮሚያ ክልል በታጣቂዎች በተፈጸመ ጥቃት ቢያንስ 38 ሲቪሎች መገደላቸውን ነዋሪዎች ገለጹ። በኦሮሚያ ክልል ምስራቅ ሸዋ ዞን ዱግዳ ወረዳ በሚገኙ ቢርቢሳ ጋሌ እና ደርባ በተሰኙ በሁለት ቀበሌዎች ውስጥ ረቡዕ ዕለት ጥቅምት 21 2017 ዓ.ም ምሽት ላይ በታጣቂዎች በተፈጸመ ጥቃት ሲቪሎች መገደላቸውን ነዋሪዎች ለአሜሪካ ድምጽ አረጋግጠዋል። ወላጆቻቸውን በጥቃቱ ያጡ ቤተሰቦችን ጨምሮ ለአሜሪካ ድምጽ ስለ ጉዳዩ የተናገሩ ስድስት ሰዎች በእለቱ በተፈጸመው ጥቃት ቢያንስ ሰላሳ ስምንት ሰዎች መገደላቸው ነው የተናገሩት። የአሜሪካ ድምጽ ዘጋቢዎች ገልሞ ዳዊትና የዩናታን ዘብዴዎስ ያጠናቀሩትን ዘገባ ገልሞ ዳዊት ይዞ ቀርቧል።

ሌላው በዱግዳ ወረዳ ብርብርሳ ጋሌ ቀበሌ ነዋሪ የሆኑት አቶ ወደጀኔ ጥላውን የሰባሰባት ዓመት አዛውንት አባታቸው በጥቃቱ እንደተገደሉባቸው ይገልጻሉ። የአባታችን ሞት ያው ምኑም አልገባንም። ለጊዜው ሮንድ እንደሚወጣ አርገው በእንደዚህ አይነት ነው በቃ በፉገራ ገራ ማለት ነው። ብራዘሮች ሁለት ነበሩ። ሁለት ሰራተኞች ደግሞ ነበሩ። ግቢ ከፋዘር ጋራ አምስት ናቸው ጠቅላላ። በዛ የተነሳ ብቻ በቃ እየጮሁ ሲመጡ በቃ እነሱ ደግሞ የሆነ ምሽግ አለ ግቢ ውስጥ። ብቻ በእንደዚ አይነት ተደብቀው ነበረ። ከዛ ነው በቃ በኦሮምኛ ወሪኩን ወሪኩን ብለው ምናምን ገቡ። ሲገቡ በቃ ሁሉም እዛው ጫካ ውስጥ ነበሩ፣ ቤተሰቦቻችን ማለት ነው። እናታችን በአጋጣሚ የለችን መንገድ ሄዳ ነበረ። በዚህ አጋጣሚ ወሪኩን ብለው ሲገቡ ብቻ ለጊዜው ድምፅ አጠፉ። እዛው አጥር ውስጥ እያሉ ድምፅ አጠፉ፣ ሁሉ የእኛኖቹ ማለት ነው ድምፅ አጠፉ እና በቃ ቤቶች ላይ በቃ እንደደረሱ፣ ሳር ቤቶች አሉ፣ እነሱ ላይ እንትን አሉ። በቃ ሳር ቤቶቹን እያቃጠሉ ወደዛ ወደ ትልቁ ሲሄዱ፣ ፋዘር ቆዩ። ምንም አይሉኝም እለምናችኋለሁ በሚለው ብቻ ቀጥታ ወደ እነሱ ሄደ እላለሁ ወደ ትልቁ ቤት ልክ የያዙት አካባቢ ብቻ ወደ ትልቁ ቤት ይሄዳል። በዛን አጋጣሚ ብቻ እዚህ ደረቱ አካባቢ በጥይት እንትን ይሉታል፣ በስለትም ነክሰውታል ተብለናል። ማዘር በአካል ባትኖርም ያን ባትኖርም አስክሬኑ እንዲህ ስታየው በጩቤ ነገር የተቆረጠ ነገር አለ ምናምን ብላ ስትነግረን ነበረ ማታ ያለው ነገር ይመስላል። አቶ ገመቹ አራባ የተባሉ ሌላ የደራባ ቀበሌ ነዋሪ ቤተሰቦቻቸው እንደተገደሉባቸው ተናግረዋል። ብዙ ነው ግን፣ እንደ አንድ ታጣቂ ነን፣ ታጣቂ ቤተሰብ አንድ አያቴ ሞቶብኛል። ስድስት ወር ቃና እና አንድ የአስራ ሁለት አመት ልጅ እናታቸውም ሞታለች። ያጎቴ ልጆች ከዛ ቤት ምናምን የለም እንዳለ ውጭ ነው ያለ ነው ምናምን ልበል፣ በቃ በጣም ይከብዳል መናገር። አቶ ገመቹ ከምሽቱ ሶስት ሰዓት ተፈጸመ ባሉት ጥቃት ከአርባ በላይ ሰዎች መገደላቸውን ተናግረዋል። ከአንድ ቤተሰብ አምስት እና ስድስት የተገደለበት አለ። በጣም አሳዛኝ ጥቃት የተፈጸመው መንግስትን ትደግፋላችሁ፣ መሳሪያ ታጥቃችኋል በሚል ነው። ጥቃቱንም የፈጸሙት የኦነግ ሽኔ ታጣቂዎች ናቸው ብለዋል። በጥቃቱ ቤታቸው ውስጥ የነበሩ ሕጻናት፣ ሴቶችና አቅመ ድካሞች ጭምር መጎዳታቸውን የተናገሩት አቶ ገመቹ አብዛኛው የተገደሉት የሶዶ ጉራጌ ተወላጆች ናቸው ብለዋል። የዱግዳ ወረዳ ብርብርሳ ጋሌ ቀበሌ ነዋሪ የሆኑትና ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ ነዋሪ በዕለቱ ዝናብ እየዘነበ እንደነበረ ገልጸው ምሽት አካባቢ ጩኸት መስማታቸውን ይናገራሉ። በቃ እንጀራዩ ጋጋጉመሰ ሮብእንጀራ ግራ ያጋባል። የክስተት ዝናብ ነበር። ምሽቱን ጩኸት ሰማን። ከዛ ቤተ ስቃጥ ነው የተመለከት ነው። ጥቃቱ የጀመረው ማታ አንድ ሰዓት ተኩል ነበር። እየጎላ የመጣው ግን ከሁል ሰዓት አንስቶ ነው። እናም እስከ ምሽቱ ስድስት ሰዓት ድረስ ግድያውና ቃጥለው ቀጥሎ ነበር። ጥቃቱን ያደረሱት ኦሮምኛ ይናገራሉ አሉን። እኛ በጊዜው ተደብቀን ነበር። ኦነግ ሸኔ ናቸው የሚል ነገር ነው የተነገረን። በዚህ ጥቃት በሚያሳዝን መልኩም ህጻናት አዛውንትና ነፍሰ ጡር ሴቶች ጭምር ቤት ውስጥ ተቃጥለዋል። በጣም የሚያሳዝን ነገር ነው የተከሰተው። በጥቃቱ የተገደሉ ሰዎች የቀብር ስነ ስርዓታቸውም ድጉዳ ወረዳ መፈጸሙን እኚሁ ነዋሪ ይናገራሉ። የምስራቅ ጉራጌ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተካልኝ ንጉሴ ተገደሉ የተባሉ ሰዎችን ቁጥር ማረጋገጥ እንደማይችሉ ገልጸዋል። ሰዎቹ የተገደሉት በመኖሪያ ቤታቸው እሳት ተለቁባቸውና በመሳሪያ ተተኩሶባቸው እንደሆነም አስረድተዋል። ነዋሪዎቹና የተጎጆቹ ቤተሰብ ኦነግ ሸኔ ሲሉ የጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርገዋል። ኖርዌይና አፍሪካ ውስጥ እንደሚኖሩ የገለጹት የኦሮሞ ነጻነት ሰራዊት አማካሪ መሆናቸውን የተናገሩት አቶ እጅረኛ ጉደታ ስለ ጉዳዩ መስማታቸውን ገልጸው ታጣቂዎቹ ከጥቃቱ ጀርባ የሉም ሲሉ ተናግረዋል። አቶ እጅረኛ ማስተባበላቸውን ገልጸን አስተያየት እንዲሰጡ የጠየቅናቸው የተጎጂ ቤተሰብ አቶ ገመቹ አራባ ከጥቃቱ የተረፉ ሰዎች ታጣቂዎቹ ይታወቁባቸዋል ያሏቸውን መለያዎች መናገራቸውን ገልጸዋል። በጉዳዩ ላይ ከኦሮሚያ ክልልና ከአካባቢው ባለስልጣናት መረጃን ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። የተከበራችሁ ተመልካቾቻችን የምሽቱ መሰናዶ ዚህ ላይ ተጠናቋል።